የዲ ደብልዩ ዜና አመሰግናለሁ። ሽቴ የጤና ይስጥልኝ አድማጮች። ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና እነሆ። የዓለም የጤና ድርጅት የተሻሻለ የኮሌራ መከላከያ ክትባት ሥራ ላይ እንዲውል መፍቀዱን ትናንት አርብ አስታወቀም። የአፋርና የሶማሌ ክልሎች አዋሳኝ አካባቢዎች የሚቀሰቀሱ ግጭቶች እንዲቆሙና እርቅ እንዲወርድ ከስምምነት መደረሱን የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት አስታወቀም። በደቡብ ምዕራብ ኢትዮጵያ ክልል ኮንታ ዞን በረዶና ንፋስ ቀላቅሎ የጣለ ዝናብ 157 የመኖሪያ ቤቶችን በሙሉና በከፊል ጉዳት አደረሰ፣ በ468 ሄክታር መሬት ላይ የነበረ ሰብልን አወደመ። እስራኤል በምዕራባዊ የዮርዳኖስ ወንዝ ዳርቻ ኑር ሻምስ ውስጥ በሚገኝ የስደተኞች መጠለያ ጣቢያ ባደረገች ወታደራዊ ዘመቻ አስር ያህል የፊልስጤማውያን ታጣቂዎች መግደሏን አስታወቀች። ኢራቅ ውስጥ በሚገኝ አፍቃሪ ኢራን ታጣቂዎች ጥምረት ወታደራዊ የጦር ሰፈር ላይ የአየር ጥቃት መፈጸሙን ባለስልጣናት አስታወቁ። በጥቃቱ አንድ ሰው ሲገደል ሌሎች ስምንት ሰዎች ቆስለዋል። ዜናውን በዝርዝር የዓለም የጤና ድርጅት የተሻሻለ የኮሌራ መከላከያ ክትባት ስራ ላይ እንዲውል መፍቀዱን ትናንት ዓርብ አስታወቀ። ከነባሩ የኮሌራ መከላከያ ቀለል ያለ ነው የተባለለት ክትባቱን በብዛት በማቅረብ ወረርሽኙ የጨመረ የመጣውን በሽታ ለመቆጣጠር ተስፋ ተጥሎበታል። የደቡብ ኮሪያ የመድኃኒት አምራች ኩባንያ የሆነው ኢዮ ባዮሎጂክስ ምርት የሆነውና ኢቪኮል የሚል መጠሪያ የተሰጠው የተሻሻለው የኮሌራ ክትባት ከነባሩ ጋር ተመሳሳይ መከላከል አቅም ያለው መሆኑን የገለጸው ዓለም አቀፉ ድርጅት በፍጥነትና በብዛት ለማምረት ተመራጭ መሆኑን ገልጿል። ክትባቱ በፍጥነት ጥቅም ላይ እንዲውል ፈቃድ መስጠቱንም ድርጅቱ አመልክቷል። በጎርጎርሳውያኑ 2022 473 ሺህ በኮሌራ የተያዙ ሰዎች በዓለም የጤና ድርጅት ተመዝግበው የነበሩ ሲሆን ባለፈው የጎርጎርሳውያኑ 2023 አሃዙ ከ700 ሺህ በላይ ማሻቀቡን ተከትሎ ወረርሽኙ በበርካታ ሀገራት ስጋት ሆኗል። በዓለም ላይ 23 ሀገራት በኮሌራ ወረርሽኝ ሲጠቁ ኢትዮጵያን ጨምሮ ኮሞሮስ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ሞዛምቢክ፣ ሶማሊያ፣ ዛምቢያና ዚምባብዌ ወረርሽኙ ጎልቶ የታየባቸው ሀገራት መሆናቸውን ድርጅቱ ይፋ አድርጓል። የተሻሻለው የኮሌራ ክትባት በብዛትና በፍጥናት ከመመረት ባሻገር እስከ ሁለት ዓመት ድረስ በክምችት ሊቆዩ መቻሉን በሽታውን ለመከላከል ተስፋ አሳድረዋል። የአፋርና የሶማሌ ክልሎች አዋሳኝ አካባቢዎች የሚቀሰቀሱ ግጭቶች እንዲቆሙና እርቅ እንዲወርድ ከስምምነት መደረሱን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስታወቀ። ምክር ቤቱ ዛሬ ለመገናኛ ብዙሀን በሰጠው መግለጫ በምክር ቤቱ ፕሬዚዳንት ሼህ ሃጂ ኢብራሂም ቱፋ አደራዳሪነት ሲካሄድ የቆየው የአፋርና የሶማሌ ክልሎች የእርቀ ሰላም ውይይት ሁለቱ ክልሎች ተኩስ ለማቆም ከስምምነት ላይ በመደረስ መጠናቀቁን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዚዳንት ሼህ አብዱልከሪም ሼህ በረዲን ተናግረዋል። ለብዙ ወራትና ዘመናት ሲጋጩና ደም ሲፋሰሱ የነበሩ ወንድማሞቻችንን ለማሳረቅና ስር ነቀል እርቅ ለማምጣት የኢትዮጵያ ስምና ጉዳይ ጠቅላይ ምክር ቤት ፕሬዝዳንት ዶክተር ሻህጂ እብራሂም በሳቸው መሪነት የተጀመረው የሽምግልና ሂደት ከብዙ ውጣ ውረድ በኋላ ከሁለቱም ወገን በኩል ወደ አፋርም ወደ ሶማሌም ብዙ ውጣ ውረዶችን በማድረግ የጎሳ መሪዎችን፣ ኡጋዞችን፣ ሱልጣኖችን በማነጋገር በተናጥል በመጨረሻም ወደ ማዕከል አዲስ አበባ ማምጣት ሁለቱንም ወገን ቀን የፈጀ ውይይት በማድረግ ተኩስ አቁም ስምምነት ላይ ደርሰዋል። አልሐምዱሊላህ። በሁለቱ ጎሳዎች መካከል ሰላም ያወረደው እርቁ ለሀገርም ትልቅ ትርጉም እንዳለው ተጠቁሟል። ከጎሳ መሪዎችና ኡጋዞች ጋር በተናጠል የተደረጉ ውይይቶች ረዥም ሂደት የወሰደ መሆኑን የገለጸው የምክር ቤቱ መግለጫ በመንግስት በኩልም ከዚህ ቀደም ሰፊ የእርቅ ጥረት ተደርጎ እንደነበር የአዲስ አበባ ወኪላችን ስዩም ጌቱ ዘግቧል። በደቡብ ምዕራብ ኢትዮጵያ ክልል ኮንታ ዞን በረዶና ነፋስ ቀላቅሎ የጣለ ዝናብ 157 የመኖሪያ ቤቶች ላይ በሙሉና በከፊል ጉዳት አደረሰ በ468 ሄክታር መሬት ላይ የነበረ ሰብል አወደም የዞኑ የመንግስት ኮሚኒኬሽን መምሪያ ኃላፊ አቶ አበበ ጎበና ለዶይቼ ቬለ እንዳሉት በረዶ ቀላቀለው ብርቱ ዝናብ በዞኑ በሚገኙ 32 ቀበሌዎች ውስጥ ጉዳት አደርሷል ካለፈው ሐሙስ ጀምሮ እስከ ትናንት አርብ ድረስ በተከታታይ በጣለው በረዶ የቀላቀለው ዝናብ በሰው ላይ የደረሰ ጉዳት ባይኖርም ሰባ ዘጠኝ መኖሪያ ቤቶችን በሙሉና ሰባ ስምንቱን ደግሞ በከፊል አውድሟል። በመቶዎች የሚቆጠሩ ሰዎችን ቤት አልባ አድርጓል። ሰባ ዘጠኝ ቤቶች ሙሉ በሙሉ በዚህ አደጋ መውደም ችለዋል። እነኚህ ሙሉ በሙሉ የወደሙ ሲሆኑ በከፊል ሰባ ስምንት ቤቶች መውደም ችለዋል። እነኚህ በከፊል ነው የወደሙት። በተለይ እንዳጠቃላይ ሁለት መቶ ስልሳ የቤተሰብ አባላት በአሁኑ ሰዓት ተፈናቅለው በተለያዩ ቦታዎች ተጠለው ነው ተጠልለው ይገኛሉ። በተጨማሪም በአራት መቶ ስልሳ ስምንት ሄክታር መሬት ላይ የሚገኝ የበቆሎ የማሽላና የቦሎቄ ማሳዎችን ማውደሙን የመምሪያውን ኃላፊ ጠቅሶ የሐዋሳው ዘጋቢያችን ሸዋንግዛው ወጋየው የላከልን ዘገባ ያመለክታል። በአሁኑ ወቅት የመኖሪያ ቤታቸውና ሰብላቸው ለወደመባቸው ቤተሰቦች አስቸኳይ የሰብአዊ ድጋፍ ለማድረግ ጥረት በመደረግ ላይ እንደሚገኝም ኃላፊው ጠቅሰዋል። ይህ ዶይቼ ቬለ ነው። እስራኤል በምዕራባዊ የዮርዳኖስ ወንዝ ዳርቻ ኑር ሻምስ በሚገኝ የስደተኞች መጠለያ ጣቢያ ባደረሰችው ወታደራዊ ዘመቻ አስር ያህል የፍልስጤማውያን ታጣቂዎች መግደሏን አስታወቀች። የእስራኤል ጦር በስደተኞች መጠለያ ጣቢያው አካባቢ ከ40 ሰዓታት ለዘለቀ ጊዜ ከታጣቂ ቡድኑ ጋር መከላከል እንደገጠመው አስታውቋል። በውጊያው አንድ የፖሊስ መኮንንን ጨምሮ ስምንት የእስራኤል ወታደሮች ቆስለዋል። ወደ መጠለያ ጣቢያው ሰው እንዳይገባ ክልከላ መጣሉን ተከትሎ የኃይል አቅርቦት መቋረጡንና የምግብ ክምችቱ እየተሟጠጠ መምጣቱን ነዋሪዎቹ ለፈረንሳይ የዜና አገልግሎት ዘጋቢ ተናግረዋል። የእስራኤል ጦር ኃይል በምዕራባዊ የዮርዳኖስ ወንዝ ዳርቻ ስደተኞች በተጠለሉባቸው ከተሞች ታጣቂ የሚሊሺያ ቡድኖችን ኢላማ ያደረገ ወታደራዊ ዘመቻ እንደምታደርግ ብታስታውቅም በዘመቻው ሕይወታቸውን የሚያጡ ሰላማዊ ሰዎች መሆናቸውን ዘገባው አመልክቷል። ኢራቅ ውስጥ በሚገኝ አፍቃሪ የኢራን ታጣቂዎች ጥምረት ወታደራዊ የጦር ሰፈር ላይ የአየር ጥቃት መፈጸሙን ባለስልጣናት አስታወቁም። በጥቃቱ አንድ ሰው ሲገደል ሌሎች ስምንት ሰዎች ቆስለዋል። ለጥቃቱ ኃላፊነት የወሰነ ወገን የለም። በጥቃቱ ስለደረሰ የሰብዓዊና ቁሳዊ ውድመት እስካሁን የተባለም ነገር የለም። ከባግዳድ በስተደቡብ የሚገኘው የባቢሎን ግዛት የሚገኘው የካርሱ የጦር ሰፈር ፍንዳታው ሲደርስ የኢራቅ መደበኛ ጦር ፖሊስና የኢራቅ ሃሺድ አልሻቢ አባላት በስፍራው እንደነበሩ የፈረንሳይ ዜና አገልግሎት ዘግበዋል። በኢራቅ የጦር ሰፈር ላይ የደረሰው የአየር ጥቃት የዛሬ ሳምንት ሌሊት ኢራን መጠነ ሰፊ የአየር ጥቃት በእስራኤል ላይ ካደረሰችና ከትናንት ለትናንት አጥቢያ እስራኤል ያጸፋ ጥቃት በኢራን ላይ ከሰነዘረች በኋላ ነው። በግዛቲቱ ከፍንዳታው አስቀድሞ ምንም አይነት የድሮንም ሆነ የተዋጊ አውሮፕላን እንቅስቃሴ እንዳልነበር የኢራቅ የጸጥታ ኃይሎች አስታውቀዋል። ዩናይትድ ስቴትስ በጥቃቱ እጄ የለበትም ብላለች እስራኤል በበኩሏ ለመሰል ጥያቄዎች ለውጭ መገናኛ ብዙኃን መልስ የመስጠት ፍላጎት እንደሌላት ገልጻለች። የጦር ሰፈሩን ይገለገልበት የነበረው የሐሼድ አልሻቢ ታጣቂ ቡድን በበኩሉ በጥቃቱ ሰብአዊና ቁሳዊ ኪሳራ መድረሱን ቢገልጽም በጥቃቱ ምን ያህል ሰዎች እንደተገደሉ ከመግለጽ ግን ተቆጥቧል። በመጨረሻም አትሌት ጉዳፍ ጸጋይና ለሜቻ ግርማ በቻይና ዣሜን በተካሄደ የዳይመንድ ሊግ ውድድሮች አሸነፉ። በ1500 ሜትር ርቀት የተወዳደረችው ጉዳፍ በርቀቱ ሶስተኛውን የዓለም ፈጣን ሰዓት በማስመዝገብ አሸንፋለች። ጉዳፍ ርቀቱን ለማጠናቀቅ 3 ደቂቃ 50 ሰከንድ ከ30 ማይክሮ ሰከንድ ወስዶባታል። ጉዳፍን ተከትለው ብርቄ ሃይሎምና ወርቅነሽ መሰለ ሁለተኛና ሶስተኛ ሆነው በመግባት ውድድሩን በአንድ ሀገር አትሌቶች መካከል እየተደረገ አስመስለውታል። በውድድሩ ከስድስተኛ ደረጃ በቀር ከአንደኛ እስከ ስምንተኛ ደረጃ ያለውን ኢትዮጵያውያን ተቆጣጥረውታል። ይህ በእንዲህ እንዳለ በወንዶች ምድብ በአምስት ሺህ ሜትር አትሌት ላሜቻ ግርማ አሸንፏል። የ3000 ሜትር የመሰናክር ሩጫ የክብረ ወሰን ባለቤቱ ለሚቻ ግርማ በተሳተፈበት የአምስት ሺህ ሜትር ውድድሩን ለማጠናቀቅ 12 ደቂቃ 58 ሰከንድ ከ96 ማይክሮ ሰከንድ ወስዶበታል ኬንያዊው ኪፕሮፕ ኒኮላስ ና ባህሬናዊው በለው ብርሃኑ ሁለተኛና ሦስተኛ ሆነው አጠናቀዋል ይህ ዶይቸ ቬለ ነው አድማጮች ዜናውን ለማብቃት ርዕሶቹን አንድ አፍታ ላስታውሳችሁ የዓለም የጤና ድርጅት የተሻሻለ የኮሌራ መከላከያ ክትባት ስራ ላይ እንዲውል መፍቀዱን ትናንት አርብ አስታወቀም። የአፋርና የሶማሌ ክልሎች አዋሳኝ አካባቢዎች የሚቀሰቀሱ ግጭቶች እንዲቆሙና እርቅ እንዲወርድ ከስምምነት መድረሱን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስታወቀም። እስራኤል በምዕራባዊ የዮርዳኖስ ወንዝ ዳርቻ ኑር ሻምሱስ በሚገኝ የስደተኞች መጠለያ ጣቢያ ባደረሰችው ወታደራዊ ዘመቻ አስር ያህል ፍልስጤማውያን ታጣቂዎች መግደሏን አስታወቀች። ዜናው በዚሁ አበቃ።